Gabina B.O.A. Look out, Gabina Salam, salam, end i Tasafaru, Gababalu, Taxi, Motual, Gabina B-O-A. Ask about DJ Fat That's a brand name. That's a brand name. I stand behind it. I guarantee it. They know that, even if they don't know me any more than they know the, the the chairman of General Mills. DJ Fatsu. My man. God loves me. This is a DJ Fatsu exclusive. Africa's live with DJ. Salam, salam, tenais, <laughs> tilling it kabarach, wadamaju, chachin, and demanad lachu, kazika, Washington DC. Ye American Radio. American dem Radio, taba mitara, filafilafilachu, ya, bina. ቪኦኤ ፕሮግራማችን ተጀምሯል። ማስተናገዳችሁ እንዲህ ፏት ነኝ እንግዲህ ዛሬ በመላው ኦርቶዶክስ እምነት በመላው ክርስትና እምነት ተከታዮች ዙሪያ እንግዲህ የጉድ ፍራይዴ እየተከበረ ነው ያለው እና በብዙ ቦታ ይከበራል። ዛሬም በዚህ በማስመልከት ሙዚቃዎቻችን ቅዝቀዝ ያሉ እና መንፈሳዊ ይዘት ያላቸው ሙዚቃዎችን ነው ማስደመጣችሁ አብራችሁ እንድትቆዩ በመጋበዝ በቴዲ አፍሮ ሙዚቃ ለዚህ ለ ለፋሲካ የተዘመ መዝሙር ነው። እሱን በመጋበዝ ጀምራለሁ። አብራችሁ ቆዩ። አስተያየቶቻችሁን በቪኦኤ አማርኛ ፌስቡክ ፔጅ ላይ ተውልን እናስተላልፈዋለን። ከሰማያት ወርዶ ከመቤቴ ከድንግል ማርያም ተወልዶ በመስቀል ላይ ስለ ኃጢአቴ ቤዛ ሆነ አማኑኤል፣ እግዚአብሔር ከእኛ ጋር ሆነ

i Ethiopia, Talatan, the way

get start nature a star in, the As dark in, the guitar, in the Ethiopia, Ethiopia. Ethiopia, Africa, <laughs> <Ethiopia. laughs> የተከበራችሁ አድማጮቻችን በማድመቅ ላይ የምትገኙት ከዚህ ከአሜሪካን ድምፅ ስቱዲዮ አስራ ስቱዲዮ አስራ አራት የሚተላለፍላችሁን የአርቡን ጋቢና ቪኦኤ ፕሮግራማችን ነው። ማስተናግዳችሁ ዲዜ ፋት ነኝ። እንግዲህ ዛሬ ስቅለትን በዓል ምክንያት በማድረግ እንግዲህ ልሶስ ያሉና መንፈሳዊ ሙዚቃዎች ነው የምጋብዛችሁ። ያደመጣችሁት ከዚህ በፊት የቤተለም ተዘራ ነበረ በበገና የተሰራ ሙዚቃ። ፕሮግራማችን ይቀጥላል። እንደዚ አይነት ሙዚቃዎችን ነው የምጋብዛችሁ። አሁን ደግሞ ከትላንት ወዲያ የወጣ አዲስ ሙዚቃ አለ ኢትዮማን ይባላል ሙዚቀኛው እንግዲህ በዚህ በዋሽንግተን ዲሲ አካባቢ የሚታወቅ ሙዚቀኛ ነው እሱ ደግሞ አመሰግናለሁ የሚለውን ሙዚቃ አዲስ ሰርተዋልና እሱን ጋብዛችኋለሁ አብራችሁን ቆዩ አስተያየቶቻችሁን በቪኦኤ አማሪክ ዌብሳይት ላይ እንድትሰጡን እነግራቸዋለን መልካም ጊዜ ጌታ ለኛ ተከሰሰ ደሙንም በፍቅር አፈሰሰ አምላክ ለኛ ብሎ ተዋረደ በቀራን ዮም ላይ ተዋረደ ክርስቶስ ለኛ ብሎ ተገረፈ ፍጽም በእኛ ፍቅር ተሸነፈ ኢየሱስ ንእኛ ብሎ ተሰቀለ ሞታችን በሞቱ ተገደለ። በሳዶ ባላዶ ዳናት

Mai tanya, mane manong dantz yo dantz, mane manong dantz yapo dantz. Kaya sa lims kaili tos tara yamakara makara, sa tuod ko sa tinasa

You might take me out Money, a man known dancer You're what I do Money, a man known dancer You're what I do Money, a man known dancer Christos Money, a man known dancer Jesus yeah, no yeah, so, so. Jesus ጌታ የመጨረሻዬ

يبزل في مسكنا يبزل في وداسي نفسه هنا عنوره لنفسي خبا بيني وسته لجي

በረች! ነፍሴ ከእግዜር መንገድ በጣም የበደልኩኝ ኃጢአተኛም ነበርኩ፣ ግን አዳኝ ከላይ ፍቅሩን ሰጠኝ። ሰላም ልጁን ለ

የተቀበላቸው አድማጮቻችን የምታደምጡት እንግዲህ ጋቢና ቪ ፕሮግራማችን ነው። እንግዲህ ዛሬ ስቅለትን በዓል ምክንያት በማስመልከት የተለያዩ ደስ ደስ ያሉ እና መንፈሳዊ የሆኑ መዝሙሮች የተጋበዛቸው የነበርኩት ዲጄ ፋት ነ እንግዲህ ለመጨረሻ አንድ ሙዚቃ ነው የሚቀረኝ። ያለመጣችኋት ዘርፍ የነበረች አማኑኤል የተሰኘው መዝሙሯ ነበር። በአገኘው ይደግ መዝሙር ነው የምንሰናበተው እንግዲህ ውለታ በዛብን የሚለው መዝሙር እንጋብዛችኋለን። ስለሰጣችሁን አስተያየት ስናዳመጣችሁ እናመሰግናለን። አብራችሁ ስለነበራችሁ ሁሉ እናመሰግናለን። መልካም የፋሲካ በዓል ሊሆንላችሁ በመመኘት እንግዲህ በዚህ ሙዚቃ ተሰናብተናል።